የአርቲስት ሀጫሉ ሁንዴሳን ሳን ሞት ተከትሎ በተነሳ ሁከት በኦሮሚያ ክልል ሻሸመኔ ውስጥ የሚገኙ የአትሌት ኃይለ ገብረ ስላሴን ሆቴል ጨምሮ በርካታ የንግድ ድርጅቶች፣ ትምህርት ቤቶች፣ መኖሪያ ቤቶችና የመሳሰሉት ተቋማት መውደማቸውን ነዋሪዎችና የንግድ ድርጅቶች ባለቤቶች ለቪኦኤ ተናግረዋል። ድርጊቱ መፈጸሙን ያረጋገጡት የሻሸመኔ ከንቲባ አቶ ተማም ሁሴን መንግስት ሁኔታዎችን ለመቆጣጠር ከተማውን ወደ ሰላማዊ መንገድ ለመመለስ እየሰራ መሆኑን፣ ከጉዳዩም ጋር በተያያዘ ንብረት በማቃጠል እና በተለያየ ወንጀል የተጠረጠሩ ሀያ አንድ ሰዎችን በቁጥጥር ስር መዋላቸውን ተናግረዋል። ነዋሪዎቹንና ከንቲባውን ያነጋገረው ደረጀ ደስታ የሚከተለውን ዘግቧል። በሻሸመኔ ከተማ ከ20 ዓመት በላይ ነዋሪ የሆኑት እኚህ ግለሰብ ለደህንነታቸው ሲሉ ስማቸውን መግለጽ አልፈለጉም የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ ሰሞኑን በተነሳው ሁከት ከተማይቷ መንደዷን ይናገራሉ እኔ ጎረቤት ላይ ነው የተቃጠለው። እንደ አጋጣሚ ሆኖ እኛ ቤት ሲመጡ ለምነ ናቸው ሳሪ ሳይቃጠል አልፈው ከዛ ቀጥሎ ያለውን ቤት ግን አቃጥለዋል። ከእኛ ቤት ቀጥሎ ያለው የቤተሰብ ሌላ ቦታ ያለ የቤተሰብ ቤት ተቃጥሏል። ያው ከተማው ብዙ ነው የተቃጠለውም የጠፋውም ነገር የግለሰቦች ቤት፣ ሆቴሎች፣ ትምህርት ቤቶች በጣም ብዙ ነው የጠፋው እና ያው እንግዲህ መከላከያ ከገባ በኋላ ሁኔታዎች ተረጋግተዋል፣ ግን በጣም ብዙ ነው ያለቀው። ከተማ ኦልሞስት ሙሉ በሙሉ ነው የጠፋቸው ሊባል በሚችል ደረጃ ያልተቃጠለ ነገር የለም። እና በጣም ብቻ ከባድ ነበረ የነበረው ነገር እየተለየ ነው የሚቃጠለው። አዎ ዋናው ነገር እንደውም እሱ ነው በብዛት የተቃጠለው ኦሮምኛ ተናጋሪ ያልሆኑ የህብረተሰብ ክፍሎች ረዥም ዓመታዊ እነዚህ የምላቸው ረዥም ዓመት በንግድ የተለያዩ ብሔሮች ናቸው። በብዛት ጉራጌዎች ናቸው። ለምሳሌ በስም የሚጠቀሱ ተለቅ ተለቅ ያሉ ነገሮችን ሊነግሩኝ ይችላሉ አዎ እንግዲህ የመጀመሪያው ሀይሌ ሆቴል ነው ሀይሌ ገብረስላሴ ሆቴል ተቃትሏል። ከዛ ለሻሸመኔ ከተማ መሀል ከተማ ላይ ያለ ደግሞ የመጀመሪያው ሊባል የሚችል ደረጃ ህንጻ አለ ፀጋ ህንፃ የሚባል እሱ ተቃትሏል የትምህርት ማዕከል የሚባል ረዥም አመት እዛ ከተማ ውስጥ የግል ትምህርት ወደ አምስት ሺህ ተማሪዎች አካባቢ ይሆናል። አነት የሚባለው እሱ ተቃጥሏል። እንታ አባይ ሆቴል፣ ወሀበ ሆቴል፣ ማራ ህንፃ፣ ሜሪዲያን የሚባል ካርሲን የገበያ መካከልም ያለው አለ፣ ኬሪሁን የሚባል ሆቴል አለ ያለው ኢንተርናሽናል ሆቴል እነዚህ እንግዲህ ዋና ዋናዎቹ ናቸው። የግለሰቦች ቤት ያው በብዛት የተቃጠለ በየሰፈሩ አለ እንግዲህ የማይታወቁ ጥ ማለት ነው። ነዋሪው ከዘረዘሯቸው ድርጅቶች ውስጥ አቶ ዮሐንስ ወልዴ የሻሸምኔ ነዋሪ ሲሆኑ የሉሲ የትምህርት ማዕከል ባለቤትና ዋና ስራ አስኪያጅ ናቸው። እሳቸው እንደነገሩን ሉሲ የትምህርት ማዕከል በከተማ ውስጥ ትልቁና የመጀመሪያው የግል ተቋም ነው። በአሁኑ ሰዓት ወደ 350 የሚደርሱ ሰራተኞች ያሉት ሲሆን ወደ አምስት ቅርንጫፎች አሉት። በጠቅላላው 4200 የሚደርሱ ተማሪዎችን በማዕከሉ ትምህርታቸውን ይከታተላሉ። ከመዋለ ህጻናት ጀምሮ እስከ ሁለተኛ ደረጃ አገልግሎት የሚሰጠው የዚህ ትምህርት ቤት ይዞታ በሰሞኑ አመፅ የመጋየትና የመውደም አደጋ ደርሶበታል። አቶ ዮሐንስ እንዲህ ይገልጹታል። ያው ባለፈው ሰጭ ማለት ማክሰኞ ጠዋት የደረሰብን ጉዳት ምንድን ነው? አንደኛ ዋናው ጉዳያችን ሃይስኩልና ፕሪፓራቶሪ ያለበት ግቢ ውስጥ ሙሉ በሙሉ ማለት ይቻላል ተቃጥሯል። የተማሪ ዶክመንት ያለበት ሪከርድ ኦፊሱ ሙሉ፣ ያስተዳደር ህንፃው፣ የኮሚሰር ክፍሉ ከኮሚሽናዎቻቸው ላይብራሪ፣ የተመካፈ ሙሉ በሙሉ ቢሮዎች፣ አጠቃላይ ወሴቱ እንዳልነበረ፣ በቃ ምንም የቀረ ነገር የለም ማለት ይቻላል። ከዚያ በተጨማሪ አንደኛ ደረጃ ትምህርት ቤት አለን ከተማ መካከል ላይ አፖስቶ ቅርንጫፍ ይባል። እሱም እንደዚሁ በአብዛኛው ብዙ ክፍሎች ተቃጥለዋል። ከዛ ትልቅ ደም ያለ ማለፍላ ግዳያለን እዛም ውስጥ እነዚህ በርካታ ክፍሎች ተቃጥለዋል። አቶ ዮሐንስ በገነቡት የትምህርት ተቋም ላይ የደረሰው አደጋ ግን በዚህ አላበቃም። ሌላ የሚያሳዝናቸው ነገር ተከተለ። ከዚህ አልፎ በጣም የሚያሳዝነው ቤቴ ደረስ ምተው ቤቴ

አሁን ትችና ካል ይችለናል። አቶ ዮሐንስ ወልዴ በትውልዳቸው ከኦሮሞና ከሌላ የተወለዱ ቅይጥ መሆናቸውን ገልጠው ቢናገሩም በማንነት ተለይቶ የደረሰባቸው ጥቃት ምናልባት የአንድ ወገን አክራሪ ባለመሆናቸው ሊሆን እንደሚችል ገልጠዋል እሶ ኢላማ የሆኑበትን ምክንያት ያውቁታል? ለምንድን ነው እንዲ ነው? ምንድን ነው ግምቶ ምናልባት ግን የሚመስለኝ አንደኛ ያው ጥቃቱ ይታወቃል። እንደ ከተማ ያው የሰዎችን ማንነት እያተኮረ ነው ጥቃቱ። ማንነት ይባል እንኳን ይህም ከብሔረሰብ ጋር በተገናኘ ወይም ቅይጥ በሳነ ግን ሲመስለኝ ግን ያው የአንድ ወገን የአክራሪ የሆነ ስሙም እንደሚወክለው ልሲ የምለው ልሲ የኢትዮጵያ ትልቅ ስማት አቶ ዮሐንስ ቢያወጡ ቢያወርዱት አልመጣ ያላቸው ነገር ቢኖር የእሳቸውም ሆነ ከሀያ ሁለት ዓመት በላይ የኖረው የትምህርት ማዕከል ጉዳትና ጥፋት መሆኑን ይናገራሉ። ከዚህ አልፎ ትምህርት ቤትም በተለኛ ትምህርት ታርጌት ሊያደርግ የሚቻለበት ነገር በምንም ነገር ሊገባኝ አልቻለም። ዩኒቨርስቲም አልቻለም። ከፊት ት ከምንም በላይ ከፍተኛ የሆነ ማህበራዊ ረሱጫሁን ነው። በከተማው ደግሞ አይን ነው ያለቤት ማለፉት አስራ አራት ዓመታት ማለት ይቻላል በከተማ ውስጥ ያሉ ሴቶችን ሁሉ በውጤት በአንደኛ ደረጃ የሚመራሉ በርካታ ተማሪዎችን አምርተናል። በጣም ብዙ ተማሪዎች ተዋክዛቶች፣ ብዙ ዶክተሮች፣ ፕሮፌሰሮች፣ በጣም ብዙ ደረጃ የደረሱ ተማሪዎች አሉበት ከሞላ አኳያ ለምን ይሄን ጥቃት እንደተደረሰብን እስካሁን በጣም በጣም እንቆቅልሽ ሆኖ በጣም አሳዝኖኛል። በጣም ሞራሊን ነክቶታል። እውነት በኢትዮጵያ በሀገራችን ላይ ትልቅ ሀዘን የተሰማኝ ቀን ነው። ይሄን ያህል ነው ማለት ንችላል። አቶ ዮሐንስን እጅግ የደነቃቸው ነገር በሀጫሉ ሀዘን ሳቢያ ይህ መሆኑ ነው። እሳቱን ከለኮሱት በላይ ሀጫሉ የእሳቸው ሀዘን ነበር። ምክንያቱም ከሀጫሉ ጋር ቤተሰብ ናቸው። ከባለቤቱ ጋር ዝምድናቸው የስጋ ነው።

ማዝ ነው እሱ ማጥናት ሲገባ እነሱ ያሉት የአቶ ዮሐንስ ትምህርት ቤት በተለይም መኖሪያ ቤታቸው ቀደም ሲል በተያያዘ ሊስት ታስቦበት የእሳቸው መኖሪያ ቤት ብቻ ከአካባቢው ተለይቶ የተቃጠለባቸው መሆኑን ተናግረዋል። በውከቱ ያሁሉ ንብረት ስለወደመባት፣ የሰው ህይወት ስለጠፋባት የሻሸመኔ ከተማ ወቅታዊ ሁኔታ ከንቲባው አቶ ተማም ሐሰን የሚሉት አላቸው። እውነት ነው። አርቲስት ያጫለው ያው በሀገር ታዋቂና በተለይ የኦሮሞ ተምሳሌት የሆነ ወጣት ነው። አርቲስት ያጫሉ ሞት ሀዘን ያልተሰማው ዜጋ የለም። በዛ ስሜት በእለቱ በተለያዩ ቦታዎች ሰልፎች ነበሩ። በእኛ ከተማም ተመሳሳይ ሰልፍ ነው የነበረው። ከተወሰነ ጊዜ በኋላ ግን ስራቸውን ቀይሮ ወደ ዘረፋና ወደ እውከት የቀየሩበት ሁኔታ ነው ያለው። በዛ መሰረት በእኛ ከተማ በትክክል ብዙ ንብረቶች ወድመዋል። ሆቴሎች ተቃጥለዋል። የግል ቤቶችን የተቃጠሉበት ሁኔታ ነው ያለው። ብዙ ሰዎችን ተጎድቶብናል። ይሄ ሕገወጥነት ሆኖ ነው ያገኘ ነው። ይሄ ችግር እንዳይቀጥል ጸጥታ አካሉ ቤት የተቃጠለባቸው ሰዎች ከቦታ ተፈናቅሎ የተወሰነ ቦታ ተሰብስበው ያሉበት ሁኔታ ነው ያለው። እነዚህንም ግለሰቦች ለመርዳት ከማህበረሰቡ ጋር የተለያየ እንቅስቃሴ እያደረግነው ወደ ነበረበት እንድመለስም ስራዎች እየተሰሩ ናቸው። በከተማችን ግን አስከፊ ሁኔታ ደርሷል። አርቲስቱ ተገሎ የአርቲስቱን ሞት ለፖለቲካ ጥቅማቸው ስሉ ሁከት እንዲፈጠር ሲቀሳቀሱ የነበረው ግለሰቡን በእኛ ከተማም ይህ ችግር በስፋት እንዲፈጠር የድርሻቸውን ተወጥተዋል። ዞሮ ዞሮ ከማህበረሰቡ ጋር ለማረጋጋት በጣም መጠነ ሰፊ ስራ የተሰራ ያለበት ሁኔታ ነው ያለው። ጉዳት የሚያደርሱት እነዚህ ወገኖች የአካባቢ ነዋሪ ናቸው ወይስ ከሌላ አካባቢ የመጡ ናቸው? ሻሸመኔ ከተማ እንደምታውቀው ሰፊ ከተማ ነው። በተለያየ ብሔር ብሔረሰብ ተሻሽሎ የምኖርበት ከተማ ነው። በብዛት ከገጠሩ ክፍል ነው ወደ ከተማ እየጎረፉ የዘረፋ እንቅስቃሴ ሲያደርጉ የነበሩት በከተማ የማይታወቁ የአካባቢውን ሽማግሌና አባገዳዎች የማያከብሩና የማይታወቁ ናቸው። ከውጭ ወደ ከተማ ገብቶ ሁኔታ የተፈጠረበት ሁኔታ ነው ያለው። ኮሚቴ ተዋቅሮ ችግሩ እንዳይቀጥል ቀጥታ አካሉ ከማህበረሰቡ ጋር ሆኖ ስራ እየሰራ ያለበት ሁኔታ ነው ያለው በእኛ ከተማ በማንነታችን ተለይተን ነው ጥቃት የደረሰብን የሚሉ ወገኖች አሉ። እነዚህ ሁከት እንዲፈጠር የሚፈልጉ አካላት ሲጀመር፣ ያው ሰው በብሔር ተከፋፍሎ በሃይማኖት ተከፋፍሎ እንዲጋጭ ነው ሙከራ ሲደረግ የነበረው። ማህበረሰባችን ግን ከዚህ በፊትም የተለያዩ የዚህ ተመሳሳይ ችግሮችን አልፎ የመጣ በመሆኑ እርስ በርስ ችግር ውስጥ አልገባም። ግለሰቦች ግን ከውጭ መጥቶ በዘረፋም በምንም የማጥቃቱ ሁኔታ ትክክል ነው እስካሁን ባለን መረጃ ለይተን በዘር እና በሃይማኖት መረጃውን ለይተን አልያዝንም። ግን ጠቅለል ባለ ሁኔታ ስናይ ትክክል ነው። በተለይ ከኦሮሞ ውጭ የሆኑ ዜጎቻችን ላይ ትኩረት አድርጎ ጥቃት እንዲፈጠር እና በሕዝባችን መሀል ልዩነት እንዲፈጠር፣ ሕዝቡ እንዲጋጭ ነው ሙከራ ሲደረግ የነበረው። ዞሮ ዞሮ ጸጥታ አካሉ ይህን ስራ በስፋት ሲሰራበት እና ማህበረሰቡም እንቅስቃሴ ያደረገ ከመሆኑ አንጻር ችግሩን ለጊዜው ለመቅረፍ ተችለዋል። አሁን ሁኔታዎች ረገብ ያሉበት ሁኔታ ነው ያለው። በቁጥጥር ስር የዋሉ ሰዎች አሉ። በዚህ ድርጊት ሳቢያ አሉ ወደ ሀያ እንደሚሆኑ በቁጥጥር ስር የዋሉ ንብረት በማቃጠልና የተለያዩ የወንጀል ስራዎች ላይ የተሳተፉ ወደ ሀያ እንደሚሆኑ ቁጥጥር ስር ውለዋል። ሌሎችም የተለዩ አሉ። አካል ለይተን አሁን ፍለጋ ላይ ያለን በማህበረሰቡም ጠቆማ ቁጥጥር ስር እንዲውሉ የተደረገ ያሉ አሉ። ቁጥሩ ከዚህም በላይ ነው። የተለዩ ሰዎች በተለይ በዋናነት ይህን ነገር ሲያቀናጁ የነበሩ በቁጥጥር ስር መዋል ያለባቸው ማህበረሰቡም ጥቆማ የሚሰጥን አሁንም የጸጥታ አካሉ በክትትል ላይ ያለበት ሁኔታ ነው ያለው እንዲህ ያለ ሁኔታ ሊፈጠር እንደሚችል አስቀድማችሁ አላሰባችሁም ነበረ ጥበቃ በማድረጉ በኩል የአካባቢውን ደህንነት በማረጋጋት በኩል ምንም ግምት አልነበረም ይህ ችግር ሊፈጠር እንደሚችል በጠቅላላ በከተማችን የአንጸ ማህበረሰቡን ጋር ትሮ ስራው ተሰርቶ ሰላም የነበረው ማህበረሰቡ በሰላም ወጥቶ የሚገባ አብሮ በሰላም ተሳክሎ የምኖርበት ከተማ ነው። በተለይ ከዚህ በፊት የነበሩ ጥቃቅን ወንጀሎችም በማህበረሰቡ ትብብር እና በጸጥታ አካል እንቅስቃሴ በጣም ሰፊ ስራ በመሰራቱ በጣም ጥሩ የሚባል ሰላም ነው የነበረው። ከዚህ ጋር ተያይዞ እዚ ችግር ይፈጠራል ተብሎ አልታስብም። ይህ አጀንዳ ያው የአገሩ ሰላም እንዳይከፈት የሚፈልጉ አካላት አጀንዳ ቀርጾ በራሳቸው ወንጀል ፈጽሞ ወንጀሉን ደግሞ ሌላ አጀንዳ ሰው ውስጥ እንዲቀረስ አድርጎ ሰው እንዲጋጭ ሙከራ አድርጓል። መጀመሪያ የታሰበበት የሚታወቅ ችግር አልነበረም አጋጣሚ የተከሰተ እና በወቅቱ ችግሩ ከአቅም በላይ ነው የነበረው። ከተወሰነ ደቂቃ በኋላ ግን ፀጥታ አካሉ ለመቆጣጠር ችሏል። የሻሸመኔ ከንቲባ አቶ ተማም ሁሴን በጣም አመሰግናለሁ። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ